ደቡብ አፍሪቃ የሚገኘው የጸጥታ ጥናት ተቋም በእንግሊዘኛ ምህፃሩ አይኤስኤስ አማካሪ ሌዝሎ ቮልድሪን በተደጋጋሚ የአፍሪቃ ህብረት ጉባኤዎች ላይ ተገኝተዋል። በየአመቱ ህብረቱ ትላልቅ ተግዳሮቶች ይገጥሙታል። በተለይም ውሳኔዎቹን ተግባራዊ ለማድረግ ፖለቲካዊም ሆነ ወታደራዊ አቅም እንደሌለው ተቺዎቹ ይናገራሉ። ሌዝሎ ቮልድሪን ትችቱ ሚዛናዊ እንደሆነ ነው የሚገልጹት። በሳቸው ምዘናም የአፍሪቃ ህብረት ብቃት የሚጎለው ለማስተዳደር የሚያዳግትና ከፍተኛ ወጪ የሚጠይቅ ነው። ይህን ይበሉ እንጂ ለ33 ዓመታት ከህብረቱ ርቃ የኖረችው ሞሮኮን ዳግም በአባልነት የመቀበል እርምጃውን አዎንታዊ ሲሉ የሞሮኮ ወደ ህብረቱ የመመለስ ውሳኔም ተፈላጊነቱን እንደሚያጎላ ነው የገለጹት። ሞሮኮዎች ወደ አፍሪቃ ህብረት ዳግም ለመመለስ ከፍተኛ ዘመቻ አካሂደዋል። እናም ይህ ህብረቱ ከድሮው ይልቅ አሁን ተፈላጊ የሆነ መምጣቱን ያመለክታል። ምክንያቱም ሞሮኮዎች ውሳኔው አዲስ አበባ ላይ እንደሚሰጥ የዚህ አካል ካልሆኑም ሊወጡ እንደሚችሉ ያምናሉ። ለነገሩ ሞሮኮን ዳግም ከመቀበሉ አስቀድሞ የምዕራብ ሰሃራ ሉዓላዊነትና ነጻነት ዋስትና ማግኘት ይኖርበታል በሚል ከፍተኛ ክርክር ያነሱ ነበሩ። አብዛኞቹ ግን መመለሷን ፈልገዋል። አሁን ያለው ሀሳብ ሞሮኮ ወደ ህብረቱ ተመልሳለች፣ ምዕራብ ሰሃራም አባል በመሆኗ የሁለቱ ጉዳይ ከውጭ ይልቅ በድርጅቱ ውስጥ መፍትሄ እንዲፈለግለት የሚል ነው። ለምዕራብ ሰሃራ ነጻነት የሚታገለው ግንባር የፖሊሳሪዮ ወኪል መሐመድ ኤልማሙን አህመድ ብራሂሚም ሞሮኮ ያለምንም ቅድመ ሁኔታ ወደ ህብረቱ አባልነት መመለሷን ይደግፋሉ። በጎርጎሮሳዊው 1984 ዓ ም ነው ሞሮኮ ከቀድሞ የአፍሪቃ አንድነት ድርጅት አባልነቷ የወጣችው። ድርጅቱ ያኔ ምዕራብ ሰሐራን በአባልነት ተቀበለ። ሆኖም ሞሮኮ አካባቢውን በቁጥጥሩ ስር አድርጋ እንደ ራሷ ግዛት ይዛው ቆይታለች። አህመድ ብራሂሚ የአሁኑ አጋጣሚ ሁለቱን ወገኖች እኩል በሉዓላዊነት ማሸማገል ያስችላል ይላሉ። የፖሊሳሪው አቋም የሚከተለው ነው። ሞሮኮ ወደ አፍሪቃ ህብረት አባልነት መመለሷን በደስታ እንቀበላለን። ሞሮኮ ምንም ቅድመ ሁኔታ አላስቀመጠችም። አጋጣሚው ለሞሮኮ ጉዳዩን በአፍሪቃ ህብረት ውስጥ የማንሳት እድልን ይሰጣል ብለን እናምናለን። አሁን በተመሳሳይ ደረጃ በአፍሪቃ ቤተሰቦቻችን መካከል እንደራደራለን። ህብረቱን በቅርበት የሚከታተሉ ምሁራን ትናንት ጉባኤውን ካጠናቀቀው የአፍሪቃ ህብረት አስደናቂ ና ድንገተኛ እርምጃ ጠብቀዋል። ከዚህ መካከልም ሌዝሎ ቮልድሪን እንደሚሉት ቀጣዩን የህብረቱን ኮሚሽነር የመምረጡ ውሳኔ አንዱ ነበር። ኬንያዊቱን ተፎካካሪያቸውን አሚና መሐመድን ከሰባት ዙር የድምፅ አሰጣጥ በኋላ ያሸነፉት የሃምሳ ስድስት አመቱ የቻድ የውጭ ጉዳይ ሚኒስትር ሙሳ ፋኪ መሐመድ የአፍሪቃ ህብረትን ውስጥ በቅርብ ከሚያውቁ አንዱ መሆናቸውን ቮልድሪን ይናገራሉ። ከቻድ የመጡት አዲሱ የአፍሪቃ ህብረት ኮሚሽን ፕሬዝደንት ሙሳ ፋኪ መሐመድ በድርጅቱ ውስጥ በርከት ያለ ልምድ ያላቸው ሰው ናቸው። ባለፈው አመት የህብረቱ ሚኒስትሮች ምክር ቤትን በሊቀመንበርነት መርተዋል። ምክንያቱም ቻድ የአፍሪቃ ህብረት ሊቀመንበር ነበረች። በዚህም ላይ በህብረቱ የተለያዩ ተቋማት ውስጥም አገልግለዋል። ስለዚህ ተቋሙን ያውቁታል። ከውጭ የመጡ ሰው አይደሉም። ቻድን በጠንካራ እጃቸው ለ27 ዓመታት የገዙት የፕሬዝደንት ኤድሪስ ዴቤ ቀኝ እጅ ፋኪ ማህመድ በሩዋንዳው ፕሬዝደንት ፖል ካጋሜ ኮሚሽን የቀረበውን ህብረቱን በሙሉ ኃይል የማንቀሳቀስ ምክር ሀሳብ ይደግፋሉ። በባለፈው አመት የህብረቱ ጉባኤ ፕሬዚደንት ካጋሜ ተጨባጭ የታድሶ ሀሳቦችን እንዲያቀርቡ ተጠይቀዋል የዛሬ አስር አመትም የህብረቱ ጉባኤ ናይጄሪያዊው ፕሮፌሰር አዴባ ያደደጄ ተመሳሳይ የማሻሻያ ሀሳብ እንዲያቀርቡ ሀላፊነት ሰጥቶ ነበር የእሳቸው ቡድንም አንድ መቶ ሰባ ሁለት ነጥቦችን ያካተተ ምክር ሀሳብ አቅርበዋል ችግሩ ግን የለወጠው ነገር አለመኖሩ ነው አሁንም ዋናው ነገር ይላሉ ቮልድሬን በአፋጣኝ ለህብረቱ የእውነት አቅም መፍጠር ነው ዋናው አጣዳፊ ነገር ለምሳሌ ምርጫዎች በተሳሳተ አቅጣጫ ሲሄዱ ወይም ተቃዋሚዎችን ለማገድ ብላ አንድ ሀገር የኢንተርኔት አገልግሎትን ስታቋርጥ የአፍሪቃ ህብረት ጣልቃ መግባት እንዲችል እውነተኛ ኃይል እንዲኖረው ማስቻል ነው።